በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምእመናን፣ አሁን እንደ ሰማችሁት በዲያቆኑ የተሰበከልን ምስባክ ተቀነዩ ለእግዚአብሔር በፍርሃት እግዚአብሔር በፍርሃት ተገዙ የሚል ነው። ዛሬ ምስባኩም የቅዱስ ያሬድም መዝሙር ይህንን ታላቅ የሆነ የቅዱስ ዳዊትን መዝሙር የሚናገር ነው። እንደ ቤተ ክርስቲያናችን ሥርዓት የመጀመሪያው የአብይ ጾም ሳምንት ዘወረደ ይባላል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከእመቤታችን ከቅድስት ድንግል ማርያም መወለዱንና ለሰዎች ደህንነት ሲል በመልልተ መስቀል ላይ መሰቀሉን ሁሉ እናስባለን። ከሁሉ በላይ ደግሞ የጾምንም ትርጉም የምናስብበት ጊዜ ነው። ጾም ማለት ምን ማለት ነው? አባቶቻችን እንደሚተረጉሙልን ቅድስት ቤተ ክርስቲያናችንም እንደምታስተምረን ጾም ለእግዚአብሔር መገዛት ነው። ጾም ወደ እግዚአብሔር ወደ አምላካችን የምንቀርብበት ነው። ህሊናችንን፣ ሰውነታችንን፣ ኑሯችንን ሁሉ የምናስገዛበት ነው። ከዚህ ሳምንት ጀምሮ በመላው ዓለም ያሉ ኦርቶዶክሳውያን በዚህ ምስራቃውያንም የኦሪየንታል ኦርቶዶክሳውያንም ይስማማሉ። በአንድ ላይ ሆነን ይህንን ታላቁን የጌታ ጾም ጾመ እግዚ እንጀምራለን ጾም በቅዱስ መጽሐፍ ላይ እንደምንመለከት አባቶቻችን በጾም ተጠቅመዋል። በጾም ወደ እግዚአብሔር ቀርበዋል። በጾም ለሀገራቸው ምረትን አሰጥተዋል። ለእነርሱም ለራሳቸው ከችግራቸው ከጭንቀታቸው ወጥተውበታል። እኛ ዛሬ ይህንን ታላቁና ዐቢይ ጾም ለመጾም ስንዘጋጅ በብዙ መንገድ ብዙ ጥያቄ ይዘን እንደሆነ አልጠራጠርም። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ይህንን አብይ ጾም ስንቀበል፣ ይህንን ታላቁን ጾም ለመጾም ስንዘጋጅ፣ ስለ ሀገራችን፣ ስለ ቤተ ክርስቲያናችን ብዙ ጥያቄ ወደ እግዚአብሔር ይዘን መሆን አለበት። ሀገራችን ኢትዮጵያ ሰላም ርቋት ሕዝቦቻችን በብዙ ሐዘን ውስጥ ሆነው ነው ይህንን ጾም የምንጾመው። ይህንን ጾም የምንጾመው ወጣቶቻችን በበሽታ እንደ ቅጠል እየረገፉ ነው። ይህንን ጾም የምንጾመው በብዙ ሺህ የሚቆጠሩ ኢትዮጵያውያን በእስር ቤት ሆነው ነው። ስለዚህ እግዚአብሔር ለምድራችን ሰላምን እንዲሰጥ ለተቸገሩትና ለተጨነቁት እግዚአብሔር አምላክ መጽናናትን እንዲሰጥ ለዚህ መከራ በመከራ እየተደራረበበት ላለውም ሕዝብ እግዚአብሔር በምሕረቱ እንዲጎበኝልን በማድረግ ነው፣ በማሰብ ነው። እዚህ ላይ ግን ጥያቄው ጾማችን ጥቅም ግን የሚያገኘው እኛ ራሳችን በፍጹም መገዛት ወደ እግዚአብሔር ወደ አምላካችን ስንቀርብ መሆኑንም ደግሞ ማሰብ አለብን። ለዚህ ነው ቤተ ክርስቲያን የመጀመሪያውን እሁድ ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ ብላ ያወጀችው ለእግዚአብሔር ለአምላካችን በፍርሃት ልንገዛ ይገባናል። ስንጾም ሰውነታችን በሙሉ ለእግዚአብሔር ሊገዛ ይገባል። አንደበታችን ለእግዚአብሔር ሊገዛ ይገባል። ቅዱስ ያሬድ በመዝሙሩ እንዳለው ዓይናችን ሊጾም እጃችን ሊጾም እግራችን ሊጾም ያስፈልጋል። ክፉ ከማየት፣ ክፉ ከመስማት፣ ክፉ ነገርንም ከማሰብ ልንጾም ያስፈልጋል። አባቶችና እናቶች፣ ወንድሞች እህቶች፣ ይህንን ስናደርግ ነው እግዚአብሔር አምላካችን ጩኸታችንን፣ ሐዘናችንን ሰምቶ ለቤተ ክርስቲያናችን ለሀገራችን ምሕረትን ይቅርታል ለእኛም ለእያንዳንዳችን በግል ሕይወታችን ላለብን ጥያቄና ችግር ሁሉ መልስ የሚሰጠን። አለበለዚያ ግን በነቢዩ በኢሳይያስ እንደተናገረው ይህ ጾማችሁ ምንድን ነው ነው የሚለው። እስራኤላውያን እንዲህ ነበረ ያሉት ኢሳይያስ እንደሚነግረን በትንቢተ ኢሳይያስ ምዕራፍ ሃምሳ ስምንት ላይ ጾምን፣ ነገር ግን አንተ አልሰማህንም አሉት። እግዚአብሔርን ለመንህ፣ ነገር ግን አልሰማህንም። ለምን ደከምን እንግዲህ ያውስ አሉት። እግዚአብሔር ግን ምን ነበር ያላቸው? በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ ነበር ያላቸው። አንድ አባት እንዳሉት ለእግዚአብሔር ባለመታዘዝ ሕይወት ህይወት ከሆነ የምንጾመው ቁጥሩ ከጾም ሳይሆን ከረሃብ አድማ ነው። ለእግዚአብሔር እየታዘዝን ከሆነ ግን የምንጾመው እግዚአብሔር አምላካችንን በመፍራት ከሆነ የምንጾመው ህሊናችንን፣ ሐሳባችንን፣ ፈቃዳችንን ለእርሱ ቃል ለእርሱ መንገድ አስገዝተን ከሆነ ምን ጾመው ያጾም ሰይጣንን ድል ያደርጋል። ያጾም ፈቃደ ስጋችንን ያስገዛልናል፣ ያሸንፍልናል፣ ወደ እግዚአብሔርም የምንቀርብበት ይሆንልናል። በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ አለ። እየጾምን ክፋትን የምናስብ ከሆነ እየጾምን በወንድማችን ላይ በቀለን የምናስብ ከሆነ እየጾምን በተንኮል ሕይወት፣ በተንኮል መንገድ የምንሄድ ከሆነ ያጾም ጾም አይደለም። ስለዚህ በዚህ ዕለት በዚህ ሰዓት ይህንን ታላቅ የሆነውን የጾም ሳምንት ስንጀምር እግዚአብሔር አምላካችን በልበ አምላክ ቅዱስ ዳዊት እንደዚሁም ደግሞ በኢትዮጵያዊው ቅዱስ በቅዱስ ያሬድ እንደተናገረው ለእግዚአብሔር ለአምላካችን በፍርሃት እንድንገዛ ያስፈልጋል። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ። እግዚአብሔር አምላካችን ጾማችንን የምሕረት የይቅርታ መቀበያ እንዲያደርግልን ቅዱስ ፈቃዱ ይሆንልን። አሜን።